የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው አርብ ህዳር 27 ቀን 2017 ዓ ም በክልሉ መንግስት ለሚመራው አማራ ሚዲያ ኮርፖሬሽን በሰጡት መግለጫ ጽንፈኛ ሲሉ የጠሯቸው ታጣቂዎች ከመስከረም 29 ቀን 2017 ዓ ም ጀምሮ አግተው ከያዟቸው 97 ለህዝብ አገልግሎት የሚሰጡ ሰራተኞች 37ቱን አርብ ህዳር 27 ቀን 2017 ዓ ም በግፍ ጨፍጭፈው ገድለዋል፣ ሲሉ ተናግረዋል። አቶ ደሳሌይ ለጥቃቱ ተጠያቂ ያደረጉትን በስም የጠቀሷቸው የጎጃም ፋኖ አመራሮችን ነው። የደጋ ዳሞት ፈረስ ቤት ሚካኤል አካባቢ እና በዙሪያው በነበሩ የመንግስትም ህዝባዊ አገልግሎት የሚሰጡ ከዘጠና ሰባት በላይ የህብረተሰብ ክፍሎች አስሮ እጃቸውን እግራቸውን እያሰሩ እየፈቱ ሁለት ወር ካቆዩ በኋላ ከመስከረም ሀያ ዘጠኝ ቀን ጀምሮ እሱ በሚንቀሳቀስባቸው ቦታ እየወሰደ ከመቶ ሺህ እስከ አንድ ሚሊዮን ብር ድረስ ቤተሰቦቻቸውን ብር እያስከፈለ ከቆየ በኋላ ፈረስ ቤት ሚካኤል የሚገኝ ትምህርት ቤት ጥንቅ ይዟቸው የቆዩትን ሰላሳ ሰባት ሰዎች ረሽኗቸዋል። በነ ዝናቡ፣ በነ አስረስ፣ በነ ዘመነ እና መሰል ቡድኖቹ በእነ ያለም የሚመራው ቡድን እዛው አንድ ሰፈር አንድ ቀይ ካደጉበት ሰፈር የሰበሰባቸውን ወንድሞቻችን፣ ወገኖቻችን ሰላሳ ሰባት ሰዎች ብለን እናንሳ እንጂ ቀሪዎቹንም አብሮ ይዟቸው ሂዷል። ምን ያህል ሞቱ? ምን ያህል ቅሩ? ገና የጸጥታ መዋቅራችን ወደዚሁ ቀጠና እየሄደ ስለሆነ ማጣራት የሚያስፈልገው። ላለፉት ሁለት ወራት በፋኖ ታጣቂዎች ቁጥጥር ስር እንደነበሩ የገለጹልን፣ ለደህንነታቸው ስለሚሰጉም ስማቸው እንዳይጠቀስ የጠየቁ ግለሰብ ፋኖ አካባቢውን ሲቆጣጠር ጀምሮ አንድ መቶ አስራ አምስት የወረዳው አመራሮችንና የጸጥታ ኃይሎችን እንዲሁም ግለሰቦችን በቁጥጥር ስር መዋሉን ይናገራሉ። መስከረም ዘጠኝ አምስት አፈቃኝ ገባዎች ከእኔ በኋላም ብዙዎች ገብተዋል። እንገባም ሁሉም ሁላችንም አብረን ነበርን በኋላ ግን እያንዳንዱ እንደ ወንጀል እንደ የወንጀል ታችን ቦታ ተለይቶ ወንጀል መርማሪ ራሱን የቻለ ቡድን አላቸው። በእነሱ እየተጠናከረ ይሄ ነገር ለእነዚህ አይገባም፣ በጥላቻም ወይም ደግሞ በዚህ ልክ ይሄ የሚያስቀጣ እንትን አደለም መትር የሚዳርግ አይደለም፣ ለህዝቡ እንትን ብለን ህዝብ እንትን ማድረግ የለብንም በሚል እየመለሱ ወዲያውኑ እየፈቷቸውም አሉ። ከመቶ አስራ አምስት ረጅም ጊዜ የቆየን አምሳ ሰባት አካባቢ ነን። እስከ መጨረሻው ቀን እስከምንደርስ ወደ እንትን ስንሄድ አርባ አንድ ነው

መንግስት የወረዳው አመራሮች መገደላቸውን ይፋ ካደረገ በኋላ በማህበራዊ ሚዲያ ላይ የተሰራጨ አንድ ቪዲዮ ታይቷል። በቪዲዮው ላይ አሁን ተገድሏል የተባሉትን ሰዎች ጨምሮ ማብራሪያ ሲሰጡና ይቅርታ ሲጠይቁ ይሰማል። በፋኖ ታጣቂዎች ታስረው እንደቆዩና እንደተለቀቁ የገለጹ ልን ግለሰብ ለቪዲዮ ጠይቀ ናቸው። ቪዲዮ ሲቀረጽ እንደነበሩና እሷቸውም አቋማቸውን ገልጸው እንደነበር ተናግረዋል። ቀረጻው የተካሄደውም ከአንድ ወር በፊት እንደሆነም አክለዋል። የደጋዳሞት ወረዳ የእንስሳት ሀብት ጽህፈት ቤት ኃላፊ የነበሩት አቶ ዘመኑ ይባቤ የቅርብ ዘመድ በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ አሳስበው፣ የሶስት ልጆች አባት የሆኑት ወገናቸው በተጠቀሰው ቀን በታጣቂዎች መገደላቸውን ተናግረዋል። አመራር የነበረ አንድ ሶስት ምን ሌላ ሰው ሊቀጥታል፣ አመራር መሆን አይፈልግም የዚህግና ምናምን ተብሎ ተጠይቆ ነበረ። ከዛ ልክ ምናምን ብሎ ቆዩ። በአጋጣሚ መከላከያ ወረዳውን ሲለቅ መስከረም ሀያ ዘጠኝ አካባቢ ጥሏቸው ሄደ። በሰላሳ ፐርሴት ዛው አካባቢ ከተማዋ አካባቢ ነው። በጉድ ድረስ ጠዋ ነው። እስካሁን ድረስ በእስር ቤት ነበሩ። አሁን መከላከያ መቼ ሰሞኑን ወረዳውን ሲቆጣጠር መስፋት አለባቸው ተብሎ በፋኖ ስም እስከ ገምግሞ ምስል እንዲረሸኑ የተደረገ መከላከያ ካምፕ አብረው ነበር የሚያደሩት መከላከያ ነው ጥሏቸው ሲወሩት እዛ ወረዳ ላይ አስተዳደር ጽፈቶች ይባላል። እዛ ውስጥ መከላከያ ያሉ አመራሩ በሙሉ አርባ ምናምን አመራር ዛ ሰጠብ እኮ ነበር። እና በዛ ምክንያት ነው። እና መከላከያ ሲወጣ እናንተ ናቸው ከዙ ጋርም መጋጫቻችን ያለ ህዝቡንም መረጃ የሰጣቸው ለፋኖ መረጃ የሰጣቸው እያስመታችሁ ስለሆነ ብሎ ነው ሰላ የተባለው ወክ መከላከያ ጥሏቸው ይሄደ በተኝበት ነው ስማቸው ደገንብጨ የወረደ ማለት ነው። ከዛ በኋላ እነሱ በቁጥጥር ስ ሆኑ እንግዲህ ህዝቡ ጋር ኢትዮጵያ ምስ ያው ህዝቡ ግን አመራሩን በሙሉ ያውቀዋል። ሁ እንግዲህ እንድታውቀው አማራ ክልል ተቀባይነት ያለው ጽግና አመራር የለም። ማንኛውም እንግዲህ ግማሹ የወረዳ ላይ ግማሹ ፋኖ ነው፣ ግማሹ ጽግና አመራር ይሆናል። አባትና ልጅ የሚዋጋበት አለ። ሚሊሻ ይሆናል። በዛ ልክ ነው። በመንግስት ወታደሮችና በፋኖ ታጣቂዎች መካከል በአካባቢው የተቀሰቀሰው ግጭት ለ11 ወራት መቆየቱ ይነገራል። ለአሜሪካ ድምጽ አስተያየታቸውን የሰጡት በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ነዋሪ መሆናቸውን የገለጹልን አቶ በለዋዘነ የወረዳው ዋና አስተዳዳሪን አቶ ዋለ አለማየሁን ጨምሮ ወደ ሰላሳ አራት የሚጠጉ አመራሮች በዕለቱ ከሰዓት በኋላ መገደላቸውን ተናግረዋል። በተለያየ ተቋማት ምሁን በተለያየ ለምሳሌ ወረዳ ዋና አስተዳዳሪ፣ ሲቪል ሰርቪስ የሚሆን ፋይናንስ፣ ገቢዎች፣ መዘጋጃ፣ ክብር ጽህፈት ቤት የለም፣ አልተያዘም። በተለያዩ ቦታዎች ያሉ ተቋማት ዋና ዋና እና ተወካይ እየተባሉ ህዝብ ላይ ጥፋቸው ነው ወጡ። መከላከያ ምንም መረጃ ሳይሰጣቸው ሲጠየቁ፣ ህዝብ ላይ ቀርበው ሲጠየቁ ምንም አይነት መረጃ አልሰጡም። ጥሩ ነው ወጡ ነው አካባቢው ካሉበት ማህበረሰባችን ጥቆማ እየሰጠ ለፋኖ ሰብስቦ ሰጣቸው። እንዴት እዟቸው አልወጣም የሚል ጥያቄ ነው ሲጠየቁ፣ እኔ አብሬያለሁ እንዲያውም መረጃ ሳይሰጡን ጥለውን ወጥተው ነው የሄዱት። ነው ያም ሰላሳ አራቱ ተረሽነዋል። ግልጽ ነው። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን የፈረስ ቤት ከተማ ነዋሪ አመራሮቹ ፈረስ ቤት ሚካኤል በተባለ ስፍራ መገደላቸውን ገልጿል። መከላከያ እንደገና እነዚህ ሰዎች መንገድ ላይ ጥሏቸው ወደ መንገድ ላይ ደፍቷቸው ሲሄድ ፋኑ ሳይሆን እነዚህን አደኗ ወይም አባር የያዛቸው ማህበረሰቡ ነው፣ አሳልፎ የሰጣቸው ማለት ነው። የተረሸኑትን ፋኖ የረሸናቸው አሁ የተመቱትም ፈረሴ ሚካኤል አካባቢ ከሚባል ቦታ ላይ ነው። ወጣ ድርቅ የተመቱት የቅብር ስርዓታቸው በየአካባቢያቸው ወይም በየቅርብ ቦታቸው የወረደም አለ። በዛው ከተማው ላይ ገብሬንም ቀብራቸው ተፈጽሟል። በአካባቢው ይንቀሳቀሳሉ ከተባሉ የፋኖ አመራሮች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ሆኖም በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ ከአሜሪካ ድምፅ የአፍሪካ ቀንድ ክፍል ጋር በቅርቡ ባደረጉት ቃለ ምልልስ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያወግዙ ተናግረዋል። ሲቪሎችን ኢላማ እንደማያደርጉ ገልጸው መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው ማለታቸውም ይታወሳል። ከፌዴራልና ከክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም።